ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ አርብ ነሐሴ 25 2010 ፕሮግራም ጀመረ። ሰላም ጤና ስጥልን አድማጮች፣ እንደምን አምሽታችኋል። አው ቀደም ሲል አርብ ነሐሴ 25 2010 መሆኑን ገልጠናል። ፕሮግራማችንንም ለዕለቱ የተዘጋጀውን ማለቴ ነው ይዘን ቀርበናል። የምናስተናግዳችሁም ቆንጅት ታዬና እኔም አዲሱ አበበ ነን። ዛሬ ኢትዮጵያ በጋዜጦች በሁለተኛው አጋማሽ ተራውን ጠብቆ ይደመጣል። ሌሎች ወቅታዊ ዝግጅቶችም ይስተናገዱበታል። በሁለተኛው አጋማሽ ከወቅታዊ ዝግጅቶች አንዱ ለአድማጮች ጥያቄው መልስ ክፍል አንድ መሆኑ ነው። መልካም ምሽት። አሁን ዜና ቻይና በሚቀጥለው ሳምንት በዋና ከተማዋ ቤጂንግ ላይ የምታስተናግደው ግዙፍ የአፍሪካ መሪዎችና የንግድ ዘርፍ ተወካዮች ጉባኤ ለሀገሪቱ ፕሬዚደንት ለሺ ዚንፒንግ ቤልት ኤንድ ሮድ ኢኒሽቲቭ ለሚባለው ዓለም አቀፍ የመሰረተ ልማት የንግድና የኢንቨስትመንት ትስስር መርሃ ግብር ለመሟገት ትልቅ እድል እንደሚከፍትላቸው እየተነገረ ነው። ቻይና ከአምስት ዓመታት በፊት የጀመረችውና በአሁኑ ጊዜ በህገ መንግስቷ ውስጥ ያካተተችው የትሪሊዮን ዶላር ፕሮጄ ነቀፋ እንደገጠመው ይታወቃል። የመርሃ ግብሩ አምስተኛ ዓመት መታሰቢያና የቻይናና የአፍሪካ ትብብር ጉባኤ መገጣጠሙ ታዲያ ለቻይና ሁለቱን አቆራኝታ ስታበቃ አህጉረ አፍሪካን ይበልጡን በመርሃ ግብሯ ውስጥ ጠቅለል አድርጋ ለመያዝ እድል እንደሚከፍትላት ነው የተጠቆመው። እስካሁን ከቻይና ጋር በዚህ በግዙፉ መርሃ ግብሯ የተፈራረሙት ዘጠኝ የአፍሪካ ሀገሮች ሲሆኑ ሌሎች ወደ ሀያ የሚደርሱ ደግሞ እየተደራደሯት ነው። የምዕራብ አፍሪካ ሀገሮች መሪዎች በሚቀጥለው ሳምንት ቤልጂግ ላይ በሚካሄደው የቻይናና አፍሪካ ጉባኤ ላይ ሲሳተፉ የብዙ ሚሊዮንና የብዙ ቢሊዮን ዶላር ውሎች እንደሚፈራረሙ ተገልጧል። ከቻይና ጋር የሚደረጉ ስምምነቶች ለመሰረተ ልማት ለንግድና ለሌሎችም የልማት ፕሮጀክቶች የሚውሉ መሆናቸው ነው የተጠቀሰው። ቻይና እስካሁን ለአፍሪካ ሀገሮች ከ142 ቢሊዮን ዶላር በላይ ብድር መስጠቷ ሲታወቅ የዘንድሮ ጉባኤ ላይ ደግሞ የገንዘብ ነክ ግንኙነቶቻቸውን ይበልጡን የሚያጠናክር እንደሚሆን ይጠበቃል። የዩናይትድ ስቴትስ የፖለቲካ ሰዎች በበኩላቸው በቻይና ብድር ላይ ከመጠን በላይ መተማመን አሳሳቢ መሆኑን እያመለከቱ ናቸው። የቻይናንና የአፍሪካን ግንኙነቶች የሚያጠኑ ተንታኞች የአፍሪካ መሪዎች የሀገሮቻቸውን ጥቅሞች በተሻለ የሚያስከብሩ ስምምነቶች ላይ ለመደራደር እድል እንዳላቸው ይገልጣሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኤርትራ ዛሬ ዓመታዊው የኤግዚቢሽን በዓል በይፋ ተከፍቷል። ለአንድ ሳምንት ይዘልቃል የተባለውን ይህንን የባህልና የንግድ ትርኢት ብዙ ሺህ ሕዝብ እንደሚጎበኘው ተገልጿል። ብርሃነ በርሀ አጭር ዘገባ አድርሶናል። የኤርትራ የ2018 ፌስቲቫል ሰላም ለዘላቂ እድገት በሚል መሪ ቃል ዛሬ ነሐሴ 25 በኤክስፖ ቅጥር ግቢ አስመራ በፕሬዚደንት ኢሳያስ አፈወርቂ በይፋ ተከፍቷል። በዚህ የመክፈቻ ስነ ስርዓት ላይ የኤርትራ ከፍተኛ ባለስልጣኖችና በኤርትራ የሚገኙ ዲፕሎማሰኞች የተገኙ ሲሆን በኤክስፖ ቅጥር ግቢ ያሉትን የተለያዩ ዝግጅቶች እየተዘዋወሩ ጎብኝተዋል። የኤርትራ ሀገራዊ በዓል አዘጋጅ ጽፈት ቤት ስራ አስኪያጅ አቶ ተስፋይ በርሀ የዛሬ ዓመት ፌስቲቫል በአሁኑ ወቅት እየታየ ያለውን የሰላምና የተስፋ ጅማሬ እንዲያንጸባርቅ ተብሎ መሪ ቃሉ ሰላም ለዘላቂ እድገት የሚል መጠሪያ እንደተሰጠው ለቪኦኤ ገልጸዋል። በየአመቱ የሚከበረው የኤርትራ ፌስቲቫል በስድስቱም ዞባዎች ወይ ክልሎች የሚገኙ የተለያዩ ብሔርና ብሔረሰቦች ማንነታቸውን፣ ኑሯቸውንና ባህላቸውን የሚያሳዩበት መድረክ በመሆኑ በዚህ ዙሪያ በአራት የተለያዩ ምድብ የተከፋፈሉ ውድድሮች እንደሚኖሩም አስረድተዋል። ኣብ ኣርባዕተ ምድባት ዝተኸፋፈለ ውድድራት ኣለዎን እቲ ሓደ ውድድር ያታዊ ትልሂትን ሙዚቃን እዩ በአራት የተለያዩ ምድቦች የተከፋፈሉ ውድድሮች ይኖራሉ። የመጀመሪያው ባህላዊ እስክስታና ሙዚቃ፣ ሁለተኛው ጥንታዊ የሙዚቃ መሳሪያዎች፣ ሶስተኛ የባህላዊ ቤት አሰራርና የአናኗር ዘይቤ ሲሆን አራተኛው ደግሞ ክልሉን የሚያስተዋወቅ ኤግዚቢሽን ነው የዛሬ ዓመት ፌስቲቫል ወደ ነሐሴ መጨረሻ የተዘዋወረበት ምክንያት ባለፈው ወር አጋማሽ ላይ የኤርትራ የወጣቶች ፌስቲቫል ተደርጎ ስለነበር ሁለቱን ለማራራቅ ሲባል እንደተራዘመ አቶ ተስፋይ አስረድተዋል። በዚህ ከነሐሴ 25 እስከ ጳጉሜ 3 በሚቆየው ፌስቲቫል ላይ የተለያዩ የፈጠራ ስራዎች፣ የባህላዊ ሙዚቃ ዝግጅቶች፣ ወጣቶችና ህጻናትን የሚያስተምሩ ዝግጅቶች፣ ድርጅቶች ስራዎቻቸውን የሚያስተዋውቁበት አውደርኢና ሌሎችም ፌስቲቫሉን የሚያንጸባርቁ ዝግጅቶች የቀረቡ ሲሆን በመቶ ሺህ የሚቆጠሩ ኤርትራውያን፣ ኢትዮጵያውያንና ሌሎች የውጭ ሀገር ጎብኚዎች ፌስቲቫሉን እንደሚጎበኙት ይጠበቃል። ብርሃነ በርሀ ለአሜሪካ ድምፅ ከኤክስፖ አስመራ። ብርሃነ እናመሰግናለን ለዘገባው። የጀርመን ቻንስለር አንግለ መርክል በሶስት የአፍሪካ አገሮች ያደረጉትን ጉብኝት ዛሬ አጠናቀዋል። የጉብኝታቸው ዓላማ ከአፍሪካ አገሮች ጋር የንግድ ትስስሮችን ለማጎልበትና ከአህጉሪቱ ወደ አውሮፓ የሚደረገውን ፍልሰት ለመገደብ በሚያስችሉ መንገዶች ላይ ያነጣጠረ መሆኑም ተገልጧል። ዩጋንዳ ዋና ከተማ ካምፓላ ውስጥ ለሕክምና ወደ ውጭ ሀገር ለመሄድ የሞከሩ ታዋቂ ተቃዋሚን ፖሊሶች ማሰራቸውን ተከትሎ ተቃውሞ መቀስቀሱ ተዘግበዋል። በቅጽል ስማቸው ቦቢ ዋይን ተብለው የሚታወቁት የቀድሞ የሙዚቃ ኮከብ የአሁኑ የዩጋንዳ ምክር ቤት አባል ሮበርት ኪያጉላኒ ትናንት ማታ ካምፓላ አውሮፕላን ማረፊያ ላይ ነው የታሰሩት። ጠበቃቸው ለቪኦኤ እንደተናገሩት ከሆነ ቦቢ ዋይንን በእርግጥ ታመዋልኝ ሰው ብለው ባለስልጣናት እንዲያጣሩ ተብሎ ወደ መንግስት ሆስፒታል ተወስደዋል። ኪያጉላኒ በጥሩ ጤና ላይ ስላልሆኑ ለምርመራ ወደ ዩናይትድ ስቴትስ እንዲሄዱ በተሰጣቸው ምክር መሰረት ነው ሊጓዙ የነበረው ብለዋል ጠበቃቸው። ዛሬ ፖሊሶች ለህክምና ወደ ውጭ ሀገር ሊጓዙ የነበሩ ፍራንሲስ ዛአኪ የሚባሉ ሌላ የምክር ቤት አባልም ማሰራቸው ተገልጸዋል። ባለፈው ቅዳሜ ያረፉት የዩናይትድ ስቴትስ ሴናተር ጃን መኬን አስከሬን ዛሬ ዋሽንግተን ዲሲ ላይ በተወካዮች ምክር ቤት ዋና አዳራሽ ውስጥ አርፎ መንግስታዊ የስንበት ስነ ስርዓት ተከናውኗል። በሐዘን ስነ ስርዓቱ ላይ የመኬን ቤተሰቦች፣ ወዳጆቻቸው፣ የህዝብ እንደራሴዎች ምክትል ፕሬዚደንት ማይክ ፔንስና ባለቤታቸውን ጨምሮ የመንግስቱ ተጠሪዎች፣ ዳኞች፣ ሌሎችም ታዋቂ ሰዎችና እንግዶች ተገኝተዋል። በመኖሪያ ግዛታቸው አሪዞና ከተደረገላቸው የፍትሀት የዘመድ አዝማድ ስንብትና ወታደራዊ የክብር አሸኛኘት በኋላ ወደ ዋና ከተማይቱ ዋሽንግተን ዲሲ የተሸኘው የጃን መኬና አስክሬን ዛሬ በተወካዮች ምክር ቤቱ ዋና እልፍኝ መሀል ላይ የተቀመጠው የዛሬ 153 ሶስት አመት በነፍሰ ገዳይ ጥይት የወደቁት የአስራ ስድስተኛው ፕሬዚደንት አብርሃም ሊንከን አስከሬን አርፎ የነበረበት የሳጥን መደብ ላይ እንደሆነ ታውቋል። በስነ ስርዓቱ ላይ ንግግር ካደረጉት መካከል የተወካዮች ምክር ቤቱ አፈ ጉባኤ ፖል ራያን አንዱ ሲሆኑ ስለ ጃን መኬን ለመጪ ትውልዶች ማኖር እፈልጋለሁ ያሉትን መልእክት አሰምተዋል። This is one of the bravest souls አገራችን ካፈራቻቸው ጀግኖች አንዱ ነበሩ። እናንተ ድርሻችሁን ለመወጣት ምርጫችሁ ምንም ይሁን ምን ግን የእርሳቸውን ፈለግ ትከተላላችሁ ብዬ ተስፋ አድርጋለሁ። ያለመታከት በፍጥነት መከወን፣ ያለመረታት፣ መርሆችን በሌላ አለመቀየር፣ ለሐሰት አለመበገርን ነገሮች እየከበዱ ሲሄዱ ጠንክሮ መገኘትና ሁልጊዜም መልካም ታሪኮችን መንገር የእርሳቸው መመሪያዎች እንደነበሩ እነግራችኋለሁ። ሴኔተር መኬን ለስድስት የምርጫ ዘመናት ያገለገሉበት የህግ መወሰኛ ምክር ቤቱ የአብላጫዎቹ መሪ ሚች መኮንል እና ምክትል ፕሬዚደንት ፔንስም ስለ መኬን ክብር የየበኩላቸውን ተናግረዋል፣ ሀዘናቸውን ገልጸዋል። ለጃን መኬን ነገም በብሔራዊ ካቴድራል ጸሎተ ፍትሐት የሚደረግ ሲሆን በራሳቸው ጥያቄ የቀድሞቹ ፕሬዚደንቶች ባራክ ኦባማ ና ጆርጅ ቡሽ የዝክርና የሀዘን መግለጫ ንግግሮችን ያደርጋሉ። የመኬን አስክሬን ከነገ በስቲያ እሁድ ሜሪላንድ ዋና ከተማ አናፕለስ በሚገኘው ወታደራዊ ስልጠናና ትምህርታቸውን በተከታተሉበት ብሔራዊው የባህር ኃይል አካደሚ መካነ መቃብር እንደሚያርፍ ታውቋል። በሌላ ዜና ከሁለት መቶ የሚበልጡ ድርጅቶች ተወካዮችና ግለሰቦች በቪየትናም ዋና ከተማ ሃኖይ በሚገኘው የዩናይትድ ስቴትስ ኤምባሲ ተገኝተው ለዩናይትድ ስቴትሱ ሴናተር ጆን መኬን አክብሮታቸውን ገልጠዋል። ጆን መኬን በቪየትናሙ ጦርነት ወቅት በጦር ምርኮኝነት ለአምስት ዓመታት ሃኖይ ውስጥ ሰቆቃ እየተፈጸመባቸው ታስረው መቆያቸው ይታወሳል። ለዩናይትድ ስቴትስ ኤምባሲ ተገኝተው ለሟቹ ሴኔተር አክብሮታቸውን የገለጡት የቬትናም ምክትል ጠቅላይ ሚኒስትር ፋም ቢንሚን የሁለት ሀገሮች የጦርነት ቁስል እንዲጠግ እና ግንኙነቶቻቸው እንዲታደስ የመሪ ሚና የተጫወቱ ሲሉ ያስታውሷቸዋል። በመጨረሻም የዩናይትድ ስቴትስ የባህር ኃይል ጦርነቱ በቀጠለባት በየመን የአደም ባህረ ሰላጤ ላይ በድብቅ ሲዘዋወር የነበረ የጦር መሳሪያ እንቅስቃሴ እንዳስቆመ ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት በድጋሚ የምንመኝላችሁ አስተናጋጆቻችሁ ቆንጂት ታየና እኔም አዲሱ አበበ ፕሮግራም መሪዋ ብርሃን ኃይሉ ነች። አሁን የዕለቱ አብይ ርዕስ በሐዋሳ ከተማ እየታየ ያለው የጸጥታ ችግር ስጋት እንዳሳደረባቸው ነዋሪዎች ገልጸዋል። ሰሞኑን በተደጋጋሚ ሌሊት ሌሊት ሰዎች ተገለው እየተገኙ መሆኑንም እያስረዱ ነው። ሙክታር ጀማል ዝርዝር ልኳል። በደቡብ ክልል መዲና ሐዋሳ ከተማ ሰሞኑን እየታየ ባለው የጸጥታ ችግር ስጋት ውስጥ ገብተናል ይላሉ የከተማዋ ነዋሪዎች። ሰሞኑን በተደጋጋሚ ሌሊት ላይ ሰዎች ተገለው እየተገኙ መሆኑንም ነው የሚናገሩት። ባለፉት ሁለት እና ሶስት ቀናት ባልታወቁ ግለሰቦች ትንሽ አስቸጋሪ የጸጥታ ሁኔታዎች እየተከናወኑ ነው ያሉት ያለው በተለይ ትናንትናና ከትናንት ወዲያ በነበሩ ምሽቶች ውስጥ በቅርብ ሌሊት ተገለው ከተገኙ ሰዎች ውስጥ የአንዱ የወጣት ደሳለኝ የቅርብ ዘመድ የሆነችው ወይዘሮ የአይኔ አበባ አበበም ስለጉዳዩ ምንም የሚያውቁት ነገር አለመኖሩንና ልጃቸው በከተማዋ ተገለው መገኘቱንም ነው የሚናገሩት። ሐዋሳ ሶስት አካባቢ ነው ሞቶ የተገኘው። ነው እና በጩቤ ተወግቶ ነው የሞተው። ስለ ጉዳዩ የጠየቅ ነው የሐዋሳ ከተማ ፖሊስ መምሪያ ኃላፊ ኮማንደር መስፍን ዴቢሶም የተፈጠረውን ወንጀል ጉዳይ እውነት መሆኑን ተናግረው የሟቾቹን ሁኔታም በዚህ ጉዳይ ይገልጻሉ። ሮብ ወደ ከሌሊቱ ወደ ስምንት ሰዓት አንድ ወጣት ለመዝናናት የወጣው ሞቶ ተገኝተዋል። የሞተው ተወግቶ ነው እንግዲህ እንዴት ወጋ ማን ወጋው የሚለው እየተጣራ ነው ያለው። እሱ ውጭም ሐሙስ ማታ ወደ ሁለት ሰዓት ተኩል አካባቢ መንገድ ሌላ አንድ ወጣት ሞተዋል በሌላ ከተማ በተለይ የሟቾችን ሁኔታ በተመለከተ የከተማዋ ጸጥታ እያደር እየላላ መምጣቱ ከፍተኛ ስጋትና ለዚህ ወንጀሎችም ምክንያት ነው ነው የሚሉት የከተማዋ ነዋሪዎች። በቅርብ እየተደረገ ያለውን ለውጥ ተከትሎ የከተማው የጸጥታ አካል ጸጥታውን ከማጥበቅ ይልቅ ሌሎች ጉዳዮች ላይ ማትኮሩ ይህንን ክፍተት ፈጥሯልም ነው አንዱ የከተማዋ ነዋሪ ለአሜሪካ ድምፅ በሰጡት ሀሳብ የሚገልጹት። ቀጥታውን ከመቆጣጠር ይልቅ በሌሎች ፖለቲካዊ ጉዳዮች ላይ ገድሎም ስሮ የመዋል ዝንባሌ ያለ ነው የሚመስለኝ እና በተለይ የዚህ የጸጥታ ዘርፍ የፍትህ ዘርፉም መፈተሽ አለበት። ህዝቡ ፍትህ እያገኘ አይደለም። ከዚህ በፊትም በወታደር የተገደሉ፣ በፖሊስ የተገደሉ በርካታ ወጣቶች ነበሩ። ይህንን ወንጀል ጨምሮ ሌሎችንም በከተማ ውስጥ ስጋት ሆነው የሚታዩትን ለመቆጣጠር ከፌዴራል መንግስት ጋር በጥምረት እየሰራ መሆኑን የገለጸው የሐዋሳ ከተማ ፖሊስ መምሪያ የሰሞኑን የግድያ ወንጀል በተመለከተ ተጠርጣሪዎቹን በቁጥጥር ስር እያዋለ መሆኑንም ይገልጻል። በተለይ ከጸጥታ አካላት ክፍተት ታይቶባቸዋል የተባሉትንም እየመረመረ መሆኑን የሐዋሳ ከተማ ፖሊስ መምሪያ አዛዥ ኮማንደር መስፍን ደቢሶ ለአሜሪካ ድምፅ ገልጸዋል። ቦታ ላይ ጣሪዎቹ ተይዘዋል። በአንዱ ኬዝ ስድስት ሰው፣ በአንዱ ኬዝ አምስት ሰው ተይዘዋል። እየተጣራ ነው ያለው። ፖሊስ እያጣራው ነው ያለው። ከነገሩ ጋራ ያለው አሁን ጉዳይ እንትኑ አንድ የኃይል ማነስ ራሱ አለ። በዛ ላይ አንዳንድ ቦታ ላይ የተመደበው አባል በንቁ አለመሆን አለ። በአንድ ኤሪያ መታጠር አለ። ሰፊ ኤሪያ እየተንቀሳቀስ አካባቢ እየተንቀሳቀሰ አለ መሸፈን አለ። እሱን ተነጋግረናል። ክፍተት ነው፣ ክፍተቱን ገምግመናል። ወይ ደግሞ በንቃት እየተከታተሉ የሌሉ አባላቶችም አሉ ብላችሁ እንዲህ ከለያችሁ የወሰዳችሁት እርምጃ አለ? ኃላፊነታቸውን በአግባቡ ባልተወጡት ሰዎች ላይ እሱን ሕጋቢ ፖሊሳዊ ሂደት ተከትለን እርምጃ እንወስዳለን። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። ኤርትራ ውስጥ ለውጥ እንዲመጣ እንፈልጋለን ያሉ በተለያዩ የአውሮፓ ሀገሮች የሚኖሩ ኤርትራውያን ዛሬ ጀኔቫ ላይ ሰላማዊ ሰልፍ ማድረጋቸውን አስተባባሪዎቻቸው ለቪኦኤ ገልጠዋል። ሰልፉ የተካሄደው በተባበሩት መንግሥታት ድርጅት ጠቅላይ ጽህፈት ቤት ፊት ለፊት መሆኑን ከአስተባባሪዎቹ አንዱ አቶ ፊሊሞን ዓለም ገልጠዋል። ሰላማዊ ሰልፋቸው ሐሳቡ ምን እንደሆነ ዓላማውስ በሚል ሰለሞን አባተ ወደ ጄኔቫ ደውሎ ጠይቋቸዋል። ቃለ ምልልሳቸው ቀጥሎ ይቀርባል። ጽንፋችን ሀሳብ ጠቅለል ባለ መልኩ አንደኛ የሰላም አዝማሚያውን ጠራ ባለመልኩ እንዳልሆነ ኤርትራ ውስጥ የሰላም ልክ እንደ ኢትዮጵያ ውስጥ እንደተፈጠረው ጥሩ የሰላም አዝማሚያ ኤርትራ ውስጥም ግልጽነት የሌለው በሰላም አድርገናል። ጉልባብ የሌላ አጀንዳ ማለት ነው። እየተንጸባረቀ ያለበት ሁኔታንና ዩናይትድ ኔሽን ይህን ነገር አሁን በደንብ እንዲከታተሉት እንዲገነዘቡት ኢትዮጵያ ውስጥ እየተቀየረ ያለውን እንቅስቃሴ በኤርትራም በኩል እያልታየ መሆኑን ይህን ነገር ለመግለጽ ነው። እኛ የሰላም ፈላጊዎች ነን። ሰላም ግን የህዝብን ባሳተፈ መልኩ መሆን አለበት። ኢትዮጵያ ውስጥ የተቀየረው ለውጥ በኤርትራም ምንም አይነት እንቅስቃሴ ስለሌለ የኤርትራው መንግስት እንደ ድሮው የአምባገንነት አካሄዱን በሰፊው እየቀጠለበት መሆኑን እስረኞች ከመፈታት ይልቅ እንደ አዲስ እየታሰሩ መሆኑን ድምፅ አሰማችሁ ተብለው በሃይማኖት በኩል የነጻነት ጥያቄም ጠይቀው ተመልሰው ወደ እስር ቤት የገቡበት ሁኔታ ነው እና ኤርትራ ውስጥ ምንም አይነት ለውጥ እንደሌለ ለመናገር ነው። ስንት ትሆናላችሁ? እዛ የተሰለፋችሁት ከየት ከየት ነው የተሰበሰባችሁት? ምናልባት በግምት ነው የምልህ ከአራት ሺህ አምስት መቶ አካባቢ ደርሳል ተብሎ ይገመታል። በምንነት ሁ በግምት ነው። እንዴት ገመታችሁ ይሄንን ቁጥር ምንድን ነው ለዚህ ቁጥር ይህን ቁጥር የገመት ነው? እዛ አካባቢ የጸጥታ ኃይሎች ከኛ ጋር ስለነበሩ በእነሱ ኤክስፒሪየንስ ማለት ነው፣ በቦታ አያያዝ በዛ በግምት ነው። እነሱ ናቸው እንደዛ አይነት ግምት የሰጡን ማለት ነው። ኤርትራውያን ናቸው የተሰበሰባችሁት? ሁላችሁም? ሁላችንም ኤርትራውያን ነን። ከተለያዩ የአውሮፓ ሀገሮች፣ ከአሜሪካ ከካናዳ ከዚህ ሀገር ነው የተሰበሰብ ነው ማለት ነው። በከፊሉ ያስተባበራችሁ አካል አለ እኛው እርስ በርሳችን ነን የለውጥ ፈላጊዎች ኃይል ማለት ነው። እርስ በርስ አውርተን ራሳችን ነው ይህን ነገር ለማድረግ የተነሳሳ ነው። ማንም ያስተባበረን ኃይል የለም ማለት ነው። አልተደራጃችሁም? እንደው ዝም ብሎ በግብታዊነት የተጠራ ሰልፍ ነው። አይ መጀመሪያ የመደራጀት አይነት ነው። ለዚህ ጉዳይ ላይ ተደራጅተው አውርተው ገምግመው ከህዝብ ጋር አውርተው ከአንድ ወር በፊት ይህን ነገር ቅስቀሳ ተደርጎበት ከዛ በኋላ የተደረገ ሰላማዊ ሰልፍ ነው። ማን ይባላል? ያ አስተባባሪ አካል፣ አስተባባሪ አካል ለየት ያለ የግሩፕ ስም የለውም። ሁሉም የየራሱ እንደ ፓርቲ ቲም የተለያየ ማለት ነው የተለያየ ነው፣ ግን ሰላምና ለውጥ የሚፈልግ ማለት ነው። ኤርትራ ውስጥ ሰላም የሚፈልግ ሀይል ነው። ይህ ሀይል ተስማምቶ በአንድ ላይ ይህን ነገር ለማድረግ ወስኖን ያደረገው ማለት ነው። እንደ ሀሳብ ከህዝብ የመጣን ሀሳብ ለምን አናደርገውም? ለምን ኦርጋናይዝ አናደርግም? ተብሎ ከሁሉም የተቃዋሚ ኃይሎች ማለት ነው ከዛ የተደራጁ እሺ። ለመሆኑ ለኤርትራ መንግስት ይህንን ጥያቄያችሁን በማንኛውም መንገድ ቢሆን ያቀረባችሁበት አጋጣሚ አለ? በኤምባሲዎችም በኩል ሊሆን ወይም በቀጥታ ደብዳቤ ለመንግስቱ በመጻፍ ወይም ተወካዮቻችሁን በመላክ። መጀመሪያ በሩ ዝግ ነው ከማንኛችንም ጋር ማለት ነው። እንደዚህ አይነት ጥያቄ ለሚጠይቅ ማንኛውም ድርጅትም ይሁን ግለሰብ በሩ ክፍት እንዳልሆነ እኛ እናውቀዋለን። አስራ ስምንት ዓመት ልናወራ፣ ልንቀርብ፣ ልንጠይቅ የሞከርንበት ሰአት ነው። ስለዚህ የኤርትራ መንግስት ለምንም ነገር ዝግጁ አይደለም። እኛንም ልክ እንደ ኢትዮጵያውያኖች እንደሆንን እንጂ ኤርትራውያኖች እንዳልሆንን የሌላ ጎረቤት ሀገር ተላላኪዎች፣ ጉዳይ አስፈጻሚዎች እንጂ ኤርትራያኖች አይደላችሁም በማለት የእኛን ጥያቄ ውድቅ ስለሚያደርገው ይህን ነገር አልሞከርንም። በጣም ይከብዳል። ለማድረግም ግን ሳትሞክሩ አቶ ፊሊሞን እንዴት ነው እንደዚህ አይነት ድምዳሜ ላይ መድረስ የሚቻለው? መጀመሪያ እናንተ ገፍታችሁ አልከፈት ያላችሁ በር አለ እንዴ? እኛ ብዙ ጊዜ ሞክረናል። ከአስር አመት በላይ ያንኳኳነው በር ነው አልከፈት እንዳለን አረጋግጠን በዚህ አይነት መንገድ የሞከርነው ማለት ነው። ይህን ነገር ለማወቅ በጣም ቀላል ነው። ያው እንግዲህ ኤርትራ ውስጥ የሚካሄደውን ጭፍጨፋና እስር በዛ መልኩ መረዳት ይቻላል። አደለም እኛ ከእሱ ጋር ስንት አመት ከዛ መንግስት ጋር ስንት አመት የታገሉ አንድ ጥያቄ ሲጠይቁ ምን አይነት መልስ እንደሚሰጣቸው የህይወታቸው መጨረሻ እንደሚሆን፣ እንደዚህ አይነት ጥያቄ እያየ ነው የመጣን ስለሆንን ከዛ እንደዚህ አይነት ጥያቄ በምንም አይነት አይቀበሉንም። ቀርቦን የሚያነጋግረንም ሰውም አላገኘንም። አንዳንዶቹን ኤርትራ ውስጥ አሉ የሚሏቸውን ችግሮች ተቋቁመዋል። አቶ ፊሊሞን አሁን እና እዛ ጄኔቫ የተባበሩት መንግስታት ድርጅት ፊት ቀርባችሁ አደባባይ ላይ ወጥታችሁ ሰልፍ ስታደርጉ ይዛችሁ የሄዳችኋቸው የተጨበጡ የተቆጠሩ ጥያቄዎች አሉ። ኤርትራ ውስጥ ይሄ ይሄ ይሄ ይሄ እንዲደረግ እንፈልጋለን የምትሉት ለመጀመሪያ ጊዜ የተደረገ ጥያቄ አይደለም። ለአስራ ስምንት ዓመት የተጠየቀ ጥያቄ ነው። አንደኛ ህገ መንግስት እንዲኖራት አገሪቷ። ሁለተኛ እስረኞች ጥፋት ካላቸው ፍርድ ቤት ቀርበው ጉዳያቸውን እንዲፈታ ካልሆነ ካሳ ተሰጥቷቸው እንዲለቀቁ፣ ፍትህ፣ ገደብ የሌለው ብሔራዊ ውትድርና እንዲቆም፣ የሃይማኖት ነጻነት እንዲኖር፣ ማንኛውም ኤርትራዊ በነጻነት እንዲንቀሳቀስ በሀገሩም ሆነ በውጭ ማለት ነው። ይሄ የመጀመሪያው መሰረታዊ ጥያቄ ነው። አቶ ፊሊሞን በጣም አመሰግናለሁኝ። ለጊዜው እኔም አመሰግናለሁ። ቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ወደ ደቡብ አፍሪቃ ይወስደናል። ደቡብ አፍሪቃ ስዌቶ በተባለው አካባቢ መጤ ጠል እንቅስቃሴ ማገርሸቱን በፕሪቶሪያ ኢትዮጵያውያንና ኤርትራውያንም በአንድነት በአባልነት የያዘው የሀበሻ ኮሚኒቲ የተሰኘው ማህበር አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ በፌስቡክ ገጹ ላይ በጥቃት አንድ ኢትዮጵያዊ መገደሉንና አንድ ሌላ መቁሰሉን ገልጿል። በንግድ ስራ ላይ የተሰማሩ ስደተኞች ተመሳስለው የተሰሩ ምርቶችንና ጊዜያቸው ያለፉባቸውን ምግቦች እየሸጡልን ነው በሚል ከተቆጡ ወጣቶች ጋር በተፈጠረ ግጭት የሰው ሕይወት እንዳለፈም ነግረውናል። ቀደም ሲል የውጭ ጉዳይ ሚኒስቴር አንድ ኢትዮጵያዊ እንዳለበት ከተገደሉት መካከል እንደገለጽ ነው ነው ሰዎች መጎዳታቸውን፣ የንግድ ቤቶች መዘረፋቸውን የገለጹት የማህበሩ ጸሐፊ አቶ ዳንኤል ገብሩ ኢትዮጵያውያኑና ኤርትራውያኑ ራሳቸውን እንዲጠብቁ እንዲጠነቀቁም መልእክት በማስተላለፍ ላይ ነን ብለዋል። ጽዮን ግርማ ዝርዝሩን ይዛለች። ዘጋቢያችን አኒታ ፓውል ከደቡብ አፍሪካ ዛሬ ያደረሰችን ዘገባ። ከሶስት ቀናት በፊት በተጀመረ የመጤጠል እንቅስቃሴ ቢያንስ አራት ሰዎች ተገድለዋል። በደቡብ አፍሪካ አዲስ የተቋቋመው መጤጠል በሆነ የፖለቲካ ፓርቲ ጠሪነት የተደረገው የተቃውሞ ሰልፍ ደቡብ አፍሪካውያን ያልሆኑ መጤዎች ሀገራችንን ለቀው ይውጡ የሚል ጠንካራ የተቃውሞ መልእክትን በዋናነት የያዘ ነው። 150 የሚሆኑ ተቃዋሚዎች በተሳተፉበት በዚህ ሰልፍ ሰነድ አልባ የሆኑ ስደተኞች በዚህ ዓመት መጨረሻ ሀገራችንን ለቀው ይውጥሉን ሲሉም አስጠንቅቀዋል። ተቃውሞ ወደ ጥቃት ተቀይሮ በዋና ከተማዋ አቅራቢያ በምትገኘው ስዌቶ ከተማ በሚገኙ ስደተኞች ላይ የተነጣጠረ ጥቃት ተፈጽሟል። የደቡብ አፍሪካ ፖሊስ በዚህ እንቅስቃሴ የተሳተፉ 27 ሰዎች ማሰሩንም አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በፌስቡክ ገጹ ላይ ባወጣው መግለጫ በጥቃቱ አንዱ ኢትዮጵያዊ ሲገደል፣ አንዱ ደግሞ መቁሰሉን አረጋግጧል። ኢትዮጵያውያኑ ከጥቃቱ ራሳቸውን እንዲጠብቁም በመምከር ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ከደቡብ አፍሪካ መንግስት ጋር በቅርበት እየሰራ ነው ብሏል። ከእንዲህ አይነት አደጋ ራሳችንን ለመከላከል በሚል ኢትዮጵያውያንና ኤርትራውያን ከ ጥቂት አመታት በፊት በጥምረት የያዘውና የተቋቋመው የሀበሻ ኮሚኒቲ ማህበር ጸሐፊ አቶ ዳንኤል ገብሩን አነጋግሬያቸው ነበር። ሶዌቶ ተብሎ በሚታወቀው ጆቦር አካባቢ በሚገኝ ታውን ነው የተጀመረው ጥቃቱ። ሶማሊያ ወማሚያዎቹ በማስፖር ነበር በሀያ ዘጠኝ በዚህ ወር ማለት ነው። ኦገስት ትዌንቲ ናይን ነው የተጀመረው ጥቃቱ። ሰዎቹ ጥቃት የሚያደርሱት ጀስት ፎሬነርስ ስራችን ወስደውብናል፣ በእነሱ ምክንያት መስራት አልቻልንም። በተጨማሪ ደግሞ ፌክ የሆነ ንብረትና እንዲሁም ኤክስፓየር የሆኑ እቃዎች፣ ጊዜ ያለፈባቸው እቃዎች እየሸጡ ለልጆቻችንና በህዝባችን ላይ ጉዳት እያደረሱ ነው ምናምን የሚል ሀሳብ አንስተው ነው የጀመሩት ማለት ነው ጥቃቱ። ይሄ ግን እንደ ምክንያት ነው እንጂ ሁሌም እንደዛ እያሉ አጋጣሚ ባገኙት ቁጥር ለመዝረፍና ሰውን ለመጉዳት ነው። ቤታቸው ፌክ የሆነ ሲሉ ተመሳስሎ የተሰራ ምርትና ጊዜው ያለፈባቸው የምግብ ሸቀጣ ሸቀጦችን ማለታቸው ነው። ስደተኛው ከሌላ ቦታ የመጣው ስደተኛው በንግድ ስራ ላይ የተሰማራው ይህንን ድርጊት ይፈጽማል ወይ? ምን መሰለ አንድ ነገር ዝም ብሎ ከባዶ ተነስተው ሊያደርጉት ይችላሉ። ደግሞ በሳውድ አፍሪካ ብቻ ሳይሆን በተለያዩ ቦታ ሰዎች ጊዜ ያለፈባቸውም የሆኑ ወይም ሌላ ሌላ ተመሳስሎ የተሰሩ ነገሮችን ለመሸጥ ሊያቀርቡ ይችሉ ይሆን። ይሄ ግን ስደተኞችን ነው ያደረጉት ብሎ ስደተኞችን ላይ ብቻ ጥቃት ማድረጉ ግን ለሌላ ፍላጎታቸው ለመፈጸም ብለው የሚያደርጉት ነው እንጂ በትክክል ስደተኛው እንደዛ ስላደረገ አይደለም። በእርግጥ በስደተኛው ብቻ ሳይሆን በተለያዩ በዜጎችም ጭምር ሊሰራ ይችላል። ግን ይሄ ተፈልጎ ማን ነው ይሄን ያደረገ ኢንቨስቲጌት ተደርጎ ምርመራ ተካሂዶ መዝጋቱም ወይም ደግሞ ሌላ ሕጋዊ የሆነ እርምጃ መውሰድ ነው የነበረባቸው እንጂ ዝም ብሎ እንዲህ ያገኘን ያሉ ዝርፊያ ማካሄድ እሱን ነው አግባብ የሌለው ነገር ማለት ነው። ምን ያህል ሰው ተጎዳ? የጉዳቱ ስፋት መጠን ምንድን ነው? ኢንፋክት እስካሁን እንደሚሉት ሶስት ሰዎች እንደተጎደሉ ነው። ገና ፖሊሶች ምርመራ እያካሄዱ ነው። ግን በተለይ በሶዌቶ በሚባል ቦታ ብዙ ጥቃት አድርሰዋል፣ ሾፖችም ሰብረው ዘርፈዋል። ይሄ ነው እስካሁን ያለን። የእናንተ የሀበሻ ኮሚኒቲ ውስጥ የሶማሌ ተወላጆች አሉበት? ኤርትራውያንና ኢትዮጵያውያን ብቻ ነው ያለ ነው እስካሁን። ሶማሊያውያን የራሳቸው የሆነ ሳሳ ተብሎ የሚታወቅ እንትን አላቸው የኮሚኒቲ ማህበር። እኛ ግን በኢትዮጵያውያንና በኤርትራውያን ነው የተቋቋመው። አባላቶቻችንም ኤርትራውያንና ኢትዮጵያውያን ናቸው። ስለዚህ ምን እያደረጋችሁ ነው እናንተ? ለአባላቶቻችሁ ለአባላቶቻችን ያ ተገቢ የሆነ ጥንቃቄ ማድረግ እንደሚገባው ነው ሰው ሁኔታውን እየተከታተለ የሆነ ነገር ሲጀመር ህይወቱን ማስቀደም እንዳለበት ነው የምንመጥሰውና የምናስተላልፈው ያገኘ ነው። ኢንፎርሜሽን ደግሞ አለን የዋትሳፕ ግሩፕ ለእኛም ለህዝባችን የምናስተላልፍበት በዛው መረጃው እየሰጠ ነው። መጠንቀቅ ያለበትን ነገር እንዲያደርግ እሱን እያደረግን ነው። በደቡብ አፍሪካ አፍሪካን ቤዚክ ሙቭመንት የሚል መጠሪያ ያለው አዲሱን መጤ ጠል ፓርቲ የሚመሩት ተምቤሊ ኑግንባ ከአሜሪካ ድምጽ ተጠይቀው ከደቡብ አፍሪካ ደቡብ አፍሪካ ለደቡብ አፍሪካውያን ብቻ ናት፣ ስደተኞች እዚህ ንግድ ሊኖራቸው አይገባም፣ ሀገሩን ጥለው ለቀው ሊወጡ ይገባል ብለዋል። ገዢው ፓርቲ ኤንሲ እና ሌሎች የደቡብ አፍሪካ የፖለቲካ ፓርቲዎች፣ እንዲሁም ተቃዋሚ የፖለቲካ ፓርቲዎች ደግሞ እንዲህ ያለውን መጤ ጠል እንቅስቃሴ አውግዘውታል። የውጭ ጉዳይ ሚኒስቴርና የኢትዮጵያው ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በደቡብ አፍሪካ የሚገኙ ዜጎች ጥንቃቄ እንዲያደርጉ መክረው በ የሚያስቡ ገጾቻቸው ላይ ስልክ እንዲደውሉ ስልክ ቁጥር አስቀምጠዋል። አመሰግናለሁ ጽዮን ለዘገባው። ባህር ዳር፣ ድሬዳዋ፣ ጅማ ና አዲስ አበባ ክልሎች የሚገኙ ተማሪዎች በእረፍት ጊዜያቸው የተሳተፉበት የእውቀት ልውውጥና ውይይት ፕሮግራም ትናንት ተጠናቋል። አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ አዘጋጅነት በኮምፒውተር ሳይንስ፣ እንግሊዝኛ ቋንቋ፣ የአካባቢ ጥበቃ ሳይንስ፣ የቴክኖሎጂ የፈጠራ ስራንና የሂሳብ ክህሎትን የሚያጎለብቱ ስልጠናዎች ለበርካታ ወጣቶች ተሰጥተዋል። በተመሳሳይ ወጣቶች ላይ ያተኮሩ የስልጠናና የልምምድ ውይይትም ኤምባሲው ለማዘጋጀት እቅድ እንደያዘም አዲስ አበባ የሚገኘው የኤምባሲው ቃል አቀባይ ኒክ ባርኔት ለቪኦኤ ገልጠዋል። መስታወት አረጋው የፕሮግራሙን ዓላማ በተመለከተ ኒክ ባርኔትን አነጋግራለች። አንድ ወር የፈጀው በተለያዩ የሙያ እውቀት ልውውጦች ላይ ያተኮረው ስልጠና ከአምስት መቶ በላይ ወጣቶች እንደተሳተፉበትና እንዲህ ያለ የበጎ ፈቃድ የእውቀት ልውውጥ ሲካሄድ ለመጀመሪያ ጊዜ መሆኑን ቃል አቀባይ ኒክ ባርኔት ገልጸውልናል። ሳምር ብሬክ ቲች ነው ኢትዮጵያን ሲቲዘን የከፍተኛ ትምህርት ተማሪዎች በዚህ በክረምት ወራት የረፍት ጊዜያቸው ሌሎች ከበታቻቸው ላሉ ተማሪዎች የቀሰሙትን እውቀት እንዲያካፍሉ አቅደን ፍላጎት ላላቸው ተማሪዎች እንዲሳተፉ ጥሪ አቀረብን። ሀምሳ የበጎ ፈቃድ አሰልጣኞች አገኘን። በተለያዩ እውቀቶች ሳይንስ፣ በቴክኖሎጂ የፈጠራ ስራንና ሂሳብ፣ የፎቶግራፍ ጥበብ ክህሎት ያላቸው ነበሩ። ማንኛውም እውቀት መቅሰም ለሚፈልጉ ወጣቶች ስልጠናውን መውሰድ እንደሚችሉ ካስታወቅም በኋላ ደግሞ ወደ አምስት መቶ የሚሆኑ ወጣቶች ስልጠናውን ሊወስዱ ተመዝግበው ነበር። የሚበረታታ ምሳሌ የሚሆንና ተፅዕኖ መፍጠር የሚችል ስልጠና እንደነበር የገለጹት ቃል አቀባይን ኒክ ባርኔት በትላንትናው የስልጠናው ማብቂያ ዕለት በርካታ ወጣቶች በአጭር ጊዜ ውስጥ የቀሰሙትን እውቀት ጥቅምና ማህበረሰባቸውን ለማገልገል ዝግጁነታቸውን በራሳቸው አንደበት ሲገልጹ ነበር ብለዋል። በተጨማሪም በዩናይትድ ስቴትስ የሚኖሩ ትውልደ ኢትዮጵያውያን በቀጣይ ፕሮግራሞች ተካፋይ እንዲሆኑ የሚደረገው ጥረት እንደሚቀጥልም ቃል አቀባዩ ገልጸዋል። Well, certainly, we're willing to, to work with anybody who shares our interest in uh, in elevating the capacity of, of Ethiopians. I mean, this is. This <laughs> ይህንን ለማስፈጸምም መዋልን ዋይ እናፈሳለን። ለምሳሌ ትናንት የሥልጠና ማብቂያ ዝግጅት ላይ ከዩናይትድ ስቴትስ የመጣ ትውልድ ኢትዮጵያዊ እዚህ ለሚገኘው ማኅበረሰብ የኮምፒውተር ኮዲንግ ሙያን ለወጣቶች ማስተማር እንደሚፈልግ ነግሮኝ ነበር። እውቀታቸው በተለያዩ ኢትዮጵያ በሚገኙ ዩኒቨርሲቲዎች አማካይነት በማካፈል ላይ የሚገኙ በርካታ ትውልድ ኢትዮጵያውያን እንዳሉ እናውቃለን። ስለዚህ ፍላጎት ካለው ዲያስፖራ ጋር ለመስራት ዝግጁ ነን። አሜሪካን ስፔስ ፕሮግራም በሚል ስያሜ ለመጀመሪያ ጊዜ የተዘጋጀው ይህ የእውቀት ልውውጥ ፕሮግራም በቀጣይ ዓመት የተማሪዎች የእረፍት ጊዜ በተጠናከረ መልኩ እንደሚቀጥል የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒክ ባርኔት ገልጸዋል። መስታወትን ለዘገባዋ እናመሰግናለን። ሌሎችም ባልደረቦቻችን ላቀረቡት ዘገባ እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቆንጅት አቤት አክብሮት መቼም ሌላ ነው አይደል? ወደ ሙዚቃ ልናልፍ ነው። ሙዚቃ ስል ቀደም ሲል አንቺም ዜና ላይ ጊዜ አላገኘሽ ይሆናል። ሌላ የሞተች ታዋቂ ከሴኔተሩ በተጨማሪ ታዋቂ ድምፃዊት ባለፈው ሳምንት ተገልጧል። ፍራንክሊን የእሷን በተመለከተ ትንሽ አስታውስን፣ ሙዚቃን ጋብስ። አዎ ዛሬ የእሷ ትልቅ መታሰቢያ ስነ ስርዓት ሚሺጋን ዲትሮይት ከተማ ውስጥ እየተካሄደ ነው። በሰባ ስድስት አመቷ ነው የአሜሪካ ሙዚቃ ዓለም ፈርጥ የሶል ሙዚቃ ንግስት ተብላ የምትታወቀው አሪታ ፍራንክሊን ያረፈችው። የፍትሐትና የመታሰቢያ ስነ ስርዓቱ ታዲያ በደማቅ ሁኔታ ታላላቅ ሰዎች በተገኙበት ነው እየተከናወነ ያለው። አሁንም በቴሌቪዥን እየተመለከትን ነበረ አዲሱ የቀድሞ ፕሬዚዳንት ቢል ክሊንተንና ባለቤታቸው ሂለሪ፣ ቄስ ጄሲ ጃክሰን እና ቁጥራቸው የበዛ ታዋቂ ሰዎች የሙዚቃም ከዋክብት በተገኙበት ነው እየተሸኘች ያለችው ተወዳጇ ድምፃዊት። እንደምትጠራበት ኩን እንደምትባለው እንደ ንግስት ነው ሽኝት እየተደረገላት ያለው። አስከሬኗ ያለበት ሳጥን ሀያ አራት ካራት ወርቅ ቅብ የተንቆጠቆጠ እና የነሐስ የአስከሬን ሳጥን እንደሆነ እየተነገረ ነው። ኩን ኦፍ ሶል የሚል በግዙፉ ተጽፎበት በነጭ ሰረገላ ወደ ስነ ስርዓቱ ወደሚካሄድበት ቤተ ክርስቲያን ሲወሰድ ተመልክተናል። በታላቅ ስነ ስርዓት ነው እየተከበረች ያለችው። ከአሪታ ሙዚቃ እስቲ አንዱን እንስማና ወደ ቀጣይ ዝግጅቶች እናልፋለን። ከሙዚቃ ነው የመረጥሽ፣ ቆንጅት። ከሚወደዱላት ከሚደነቁላት ዜማዎቿ አንዱ ነው። ዩ ሜክ ሚ ፊል ላይክ ናቹራል ውመን። ለመተርጎም አልሞክርም። ሞክሪ። ሜድ ሚ ፊል ላይክ ኩዊን ምናምትዩ፣ እንደ ንግስት። አንድ ነገር ገርሞኛል። በወርቅ የተለበጠ ሳጥን ሳይ። አዎ፣ የወርቅ የ24 ካራት ወርቅ ቅብ ነው። ነሐስ ነው። አሜሪካ መሆኑ። ደግሞ አስከሬኗ ወደ ቤተ ክርስቲያኑ የተወሰደበት ሰረገላ አባቷ ቄስ ናቸው። ሲኤል ፍራንክሊን እና በ1991 ደግሞ የሲቪል መብቶች መሪ የነበሩት ሮዛ ፓርክስ በ2005 ዓ ም የተወሰዱበት ሰረገላ ነው እና ታሪካዊ ነው ለማለት ነው። ድንቅ ነው። ቀደም ሲል አድማጮች አንድ ግድፈት ነው ወይም በተለይ ከኔ ጉድለት ይሆን አልመሰለኝም። ሶሎሞን አባተ ያቀረበው ኤርትራ ውስጥ ለውጥ እንዲመጣ እንፈልጋለን ያሉ ኤርትራውያን ያደረጉት ጄኔቫ ሰልፍ ላይ በፕሮግራሙ መጨረሻ አንድ ማስተካከል መጨመር የነበረብን ነገር ነበረ። አልጻፍኳትም። ቀደም ሲል እንዳልነው ባስተላለፍነው የጄኔቫ ኤርትራውያን ሰልፍ ዘገባ ላይ ለኤርትራውያኑ ጥያቄ ምላሽ ካላቸው ለመጠየቅ ሶሎሞን ኒውዮርክ ወደሚገኘው ወደ ተባበሩት መንግሥታት ድርጅት የኤርትራ ቋሚ ሚስዮ ደውሎ ነበር። ምላሽ የሚሰጡትን ባለስልጣን ለጊዜው ማግኘት አለመቻሉን ገልጦልናል። ይሁንና መልእክት የተተወላቸው በመሆኑ በመለሱልን ጊዜ ምላሹን ይዘን እንደምንቀርብ ለአድማጭ ለማስታወቅ ነው። ፕሮግራሙ እንዳለቀ ይህን ብንናገር መልካም ነበር። ይቅርታ። ይህንን ለማሳወቅ ያለ ይኸው አሁን አሳወቅን አሳወቅን ወደሚቀጥለው ቴጃለች ቀጥሎ አንድ ውይይት አለን። የኢትዮጵያ የፖለቲካ ፓርቲዎች ለተሻለ ሀገር ግንባታ መከፋፈልን በመተው አንድነታቸውን እንዲያጠናክሩ ጥሪ ቀርቧል። ይህ የተባለው ኦሮሚያ ሚዲያ ኔትወርክ ባለፈው እሁድ አዲስ አበባ ሂልተን ሆቴል የተጀመረውን ለውጥ ለማስቀጠል የፖለቲካ ድርጅቶች ሚና በሚል ርዕስ በተዘጋጀ ውይይት መድረክ ላይ ነው። ሙክታር ጀማል ውይይቱን ተከታትሎ ተከታዩ ልኳል። ኦሮሚያ ሚዲያ ኔትወርክ በአዲስ አበባ ሄልተን ሆቴል ያዘጋጀው የፖለቲካ ፓርቲዎች የውይይት መድረክ በኢትዮጵያ ውስጥ የተጀመረውን የለውጥ ሂደት በማስቀጠል ላይ የፖለቲካ ፓርቲዎች ሚና ምን ይመስላል በሚል ነው። በውይይት መድረኩ ላይ ከሰላሳ በላይ ሀገራዊና ክልላዊ ፓርቲዎች የተሳተፉበት ሲሆን ፓርቲዎቹ አማራጭ ሀሳብን ይዞ በመምጣት የተሻለ የሀገሪቷን ዲሞክራሲ በማጎልበት ላይ ያላቸውን ፕሮግራም እንዲገልጹ ተጋብዘዋል። የውይይት መድረኩን በተመለከተ ኦሮሚያ ሚዲያ ኔትወርክ ይህንን ያዘጋጀው ሚዲያው የኦሮሞ ድምፅ የመሆን ዓላማን አንግቦ የተነሳ ቢሆንም ኦሮሞ ለብቻው ለምቶ የትም ሊደርስ ስለማይችል የጋራ የተሻለ ሀገር ለመገንባት ሁሉንም አሳታፊ መሆን እንዳለበት ነው የኦሮሚያ ሚዲያ ኔትወርክ ዳይሬክተር እና የፖለቲካ ተንታኙ ጀዋር መሀመድ ለጉባኤው የገለጹት። ምርጫዋን እንደው ቅርጫ ይችል ሀገር ቅርጫ እንደምታደርጉት እንኳን እንዴት አትስማሙ? እንዴት እስካሁን ትቆያላችሁ? ስርዓቱ ላይ ጫና አርጉ። ተቃዋሚዎች እራት ብቻ ተጋብዛችሁ ፎቶ ተነስታችሁ አተውጡ። ፕሬየር ተቀባም እና እኛ በበኩላችን እኔ ቃል የምገባው ሁሉም ኦኤምን አንዋሻችሁም። ኦኤምን የኦሮሚያ ኦሮሞ ህዝብ ድምፅ ነው ነገር ግን የኦሮሞ ህዝብ ድምፅ እየጮኸ የሌላው ህዝብ ድምፅ ከተዘጋ ብቻውን እንደማቀራራት ነው። እኔ ብቻዬን ጫካው ሴ ብዛፍን ሰው ካልሰማኝ ዩዝለስ። የኦሮሞ ህዝብ መብት ተከብሮ የሌላው ህዝብ መብት ካልተከበረ ውሸት ነው፣ መብት የለም። የኦሮሚያ እየለማች ሌላው ክልል ሊደማ አይችልም ፈጽሞ። ኦሮሚያ ብቻ ልትለማ አትችልም። ስለዚህ ኦይምን ሲሪየስ የሆነ ስትራቴጂክ ዲሲዥን አድርገናል። ይህም ወደ መሀከል በመምጣት ሚዲየም ግራውንድ በመያዝ የኦሮሞንም የኢትዮጵያንም ህዝብ በሚጠቅም መልኩ ሁሉንም ሀሳቦች የሚያሳትፍ መድረኮችን፣ ፕሮግራሞችን፣ ፓናሎችን የማዘጋጀት ስራ ለመስራት በዚህ ላይ ተወያይተናል። ይሄንንም ደግሞ በፓርቲዎች ሀሳብ መግለጫ ሰዓት ላይ ሀሳባቸውን ከሰጡት ውስጥ የኦነግ ዋና ጸሐፊ የሆኑት አቶ አሚን ጁንዲ ለውጡ የሁላችንም እንደመሆኑ የመጠበቅ ግዴታ አለብን ሲሉ ነው የተናገሩት። በእኛ በድርጅታችን አመለካከት ይህ የመጣው ለውጥ የሁላችንም የቄሮዎች፣ የፋኖች፣ የፖለቲካ ድርጅቶች የሀገር ውስጥ ከውጭ ከወጡም በኢህአደግ ውስጥም ራሳቸው ካሉት የውስጥ አርበኞች የመጣ ለውጥ ስለሆነ የሁላችንም ለውጥ ስለሆነ ሁላችንም በአንድ ቋንቋ እንድንደግፈው ያስፈልጋል ያስፈልጋል። ይሄ ለውጥ እንዲቀጥል ደግሞ በህዝቦች መካከል በብሔሮች መካከል ያለውን ሰላም መፈቃቀርን በከፍተኛ ሁኔታ እንዲቀጥል ማድረግ የሁላችንም የፓርቲዎች ኃላፊነት ነው። ዛሬ ይህንን ለውጥ ለመቀልበስ የሚሞክሩትም ኃይሎች የሚጠቀሙበት መሳሪያ ይሄ መሆኑን ተረድተን የፖለቲካ ድርጅቶች ይሄ ጉዳይ እንዳይቀጥልና የጀመርነው የለውጥ መንገድ እንዲቀጥል እንድንታገል ጠይቃለሁ። የኢትዮጵያ ዲሞክራሲያዊ ፓርቲ ፕሬዚዳንት ዶክተር ጫኔ ከበደን ቢሆኑ ወይም ያዘጋጀው በጣም አወያይና በወሳኝ ጊዜ ወሳኝ ርዕስን ያነሳ መሆኑን አንስተው በሀሳቡ ድጋፋቸውን በመስጠት ከጎን እንደሚቆሙ ነው የተናገሩት። ምናልባት የፖለቲካ ፓርቲዎች ከዚህ ብዙሃን መገናኛ ጋር የሚኖረው ግንኙነት ከምንም በላይ እጅና ጓንት ሆነው የዲሞክራሲ ስርዓት ግንባታውን ለማሳደግ ትልቅ አስተዋጽኦ ሊያደርግ የሚገባ ተቋም ይሆናል ብዬ አስባለሁ። ከዚህ አንጻር ያለው ሁኔታ የለውጡ ሂደት አጠቃላይ የመገናኛ ብዙሃንን እንቅስቃሴ ሂደት ክፍት ያደረገበት ሂደት ነው ያለው። ከዚህ በኋላ ፕሮፌሽናል የሆነ አሰራር እንዲኖር በኛ በኩል ፍላጎት አለን። የጋዜጠኝነት ስነ ምግባርም ከዚሁ አንጻር መታየት እንዳለበት ግምት ውስጥ እናስገባለን እና ይሄንን መሰረት አድርጎ ኦኤምኤን ከሰራ ፓርቲያችን አብሮ ድጋፉን እየሰጠ የሚሰራ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። ባለፉት 27 ዓመት የፖለቲካ ምህዳሩ መጥበብን አስመልክቶ ፖለቲከኞቹም ሆኑ ዜጎቹ ከፍተኛ ውጣ ወረድን ሲያስተናግዱ መቆየታቸውን የጠቀሱት የኢትዮጵያ ራዕይ ፓርቲ ፕሬዚዳንት አቶ ተሻለ ሰብሮ የ27 ዓመቱ ስቃይና ሰቆቃ ለበጎ መሆኑንም አንስተዋል። መሆን ካልቀረ የሀያ ሰባቱ ዓመት ግፍና በደል በምድራችን ላይ በህዝባችን ላይ መብዛቱና መጠናከሩ ካልቀረ እንኳንም ሆነ ይላለሁኝ። ምክንያት ይህንን የኦኤምን መፈጠር ከዚህ ጋር የተያዘ በመሆኑና ዛሬ ለተነሳው ከሀገር ውጭ ሆኖ በስደት ምድር አቋለው ምነት አስቸጋሪ እንደሆነ የህዝባችንን ድምጽ ይዞ ለመነሳት በተለይ ከታዳሚዎቹ የፖለቲካ ፓርቲዎች መከፋፈልና ለስም ተደራጅቶ ምንም ውጤት አለማስመዝገብን በተመለከተ ከፍተኛ ትችት ተነስቷል። ይህንን በተመለከተ ፓርቲዎችም ቢሆኑ የራሳቸውን ችግር መልሰን ማየት አለብን ብለው ያነሱ ሲሆን የኦነግ ዋና ጸሐፊ አቶ አሚን ጁንዲም ማን ምን እንደሆነ የኢትዮጵያ ህዝብ ጠንቅቆ ያውቃል፣ ፓርቲዎች ስም ብቻ ይዘን ከመቀጠል ራሳችንን እንቀይር ብለዋል። በኢትዮጵያዊነት ስም ስም ይዘን በውስጡ የተሰገሰግ ነው ግን እነማንን ብለን ራሳችንን ስንጠይቅ ጥያቄው ራሱ መልሳት ይሄ ነው። እንግዲህ እስካሁን ድረስ ሀያ ሰባት ዓመት ለኢህአደግ ሰክሰስ ሰበብ የሆነው ይሄ መሆኑን መረዳት መቻል አለብን። ይሄንን ካልሰበርን፣ ይሄንን ካላሸነፍን በየአራት አመቱ የፓርቲ ስም እየያዝን ግማሾቻችን በኢህአደግ ፈንድ እየተደረገን፣ ግማሾቻችን ደግሞ እርስ በእርስ ባለን እርስ በርስ በምንፈጥረው ትናንሽ ችግሮች፣ እኔ ሊቀመንበር መንበር ካልሆንክ አንተ ጸሀፊ ካልሆንክ በሚለው እየተገነጣጠን ፓርቲን እየወለድን እያረባን ንን ህዝብ ስንመጣ በየአራት አመቱ የፓርቲ አባል እየተባልን ደሞዝ እየተቀበልን እንደምንቀጥል ከሆነ ዘ ሴም ቲንግ እኛም ላይ ቄሮች እና ፋኖዎች ትግል መቀጠል አለባቸው ባይ ነኝ። አሁን በሀገሪቱ ውስጥ እየታየ ያለ ለውጥን በተመለከተ ለውጡ በአብዛኛው የኢትዮጵያ አካባቢዎች እየታየ የሆነ ቢሆንም ትግራይ ክልልን በተመለከተ ለውጡ አለ ማለት አይቻልም፣ ያሉት የአረና ትግራይ ምክትል ሊቀመንበር አቶ ጎይቶም ፀጋዬ መደመርን በተመለከተ ኢትዮጵያውያን በዶክተር አብይ ሀሳብና አሳስብ ላይ እየተደመሩ ሲሆን መደመር በትግራይ ክልል ግን በህዋት ሀሳብ ላይ መደመር ሆኖ በአስገዳጅነት እየተፈጸመ መሆኑን ገልጸዋል። ሌሎች ለውጦችንም በተመለከተ በክልሉ የሚታዩ ነገሮች እምብዛም አይደሉም ሲሉ ነው አቶ ጎይቶም የገለጹ። በሰላማዊ መንገድ መታገል ባለመቻላችን ነው ሁሌ የውድቀት ባለቤት ሁነን የኖር ነው ማለት ነው። ረዥም ጊዜ ነው እኛ ታላቅ ነበር የምንልበት ጊዜ ከ3000 ዓመት በፊት ነው የምናወራው። ስለዚህ ይህንን የምንል ከሆነ ለረዥም ጊዜ በመጠፋፋት ነው የኖር ነው ማለት ነው። ስለዚህ ይህንን አቅጣጫ ሊቀይር የሚችል ይዘው በመምጣታቸው በጣም ደስተኛ ነኝ። ግን ደግሞ እንደ ትግራዋይ ደግሞ እዛ ያሉ ነገሮችን ብታዩ ምንም በጣም አሳዛኝ ነገር ነው። በዚህ በቅርቡ ራሱ በገጀራ በፋስ በምናምን እየተመቱ ያሉ አባሎቻችን አሉ በዚህ ሰዓት አሁን ይህንን ነገር ይደረጋል። በሌላው ቦታ ምንድን ነው እየደረገ ያለው? ሌላ ነው። በሌላው ቦታ በሌላው ቦታ እንዲያውም ነፃነት አግኝቶ ወደ ህገ ወጥነት ገብቶ ነው አንዳንድ እንቅፋቶች እየፈጠረ ያለው እኛ ጋር እንደዛ አይደለም። ህገ ወጥነት አለ አዎ። ነፃነት የለም አዎ። ግን ህገ ወጥነቱ አሁንም መንግስት የሚፈጽመው ህገወጥነት ነው። ለውጡ ጥንቃቄ ያሻዋል፣ አብዛኛዎቹ በደንብ መታየት ያለባቸው ጉዳዮችም አሉ ብለው ያስጠነቀቁት የኦፊኮ ምክትል ሊቀመንበር አቶ ገብሩ ገብረ ማርያም ድርጅታቸው ለለውጡ አድናቆት እንዳለውና በጥንቃቄ እንደሚያግዝም ነው የገለጹት። የኦሮሞ ፌዴራሊስት ኮንግረስ የመድረክ አባል ድርጅት የሆነው የኦሮሞ ፌዴራሊስት ኮንግረስ ፈረንጆቹ እንደሚሉት ይህን ለውጥ ኮሸስ ኦፕቲሚዝም ጥንቃቄ በተሞላበት ሁኔታ ይከታተላል፣ ያግዛል። ለመጡት ለውጦች ለመጡት ለውጡን ላመጡት የኢህአዴግ አባላት በተለይም ለቲም ለማ ውለታችሁን የኢትዮጵያ ሕዝብና እግዚአብሔር ይመልስ እያል የተጀመረውን ለውጥ ለማስቀጠል እኛ መሬት ላይ ያለውን እውነታ ኦብጀክቲቭ ሪያሊቲ በውል እየተገነዘብን የሚገድበትን መንገድ መጥረግ የምንችለውን ለውጡን ከሚደግፉት ጋር እየጠረግን የሚቃወሙትን እየታገልን መቀጠል እንፈልጋለን። ፓርቲዎቹ ሀሳባቸውን ካንጸባረቁ በኋላ ከመድረኩ ከፍተኛ የተቃውሞና የድጋፍ ሀሳቦች ተንጸባርቀዋል። በተለይ የፓርቲዎቹ መከፋፈል ከጋራ ዓላማ ይልቅ አንዱ አንደኛው ላይ የመስራትና የመበታተን ጉዳይን በተመለከተ ታዳሚዎቹ ለፓርቲዎች የሰላ ትችት አቅርበዋል። በተለይ አንድ ሁኑ፣ አትበታተኑ፣ ለሀገር በጋራ ጉዳይ ላይ ስሩ የሚለው ሀሳብ ጎልቶታል። ማን ምን እንደሆነ ይታወቃል። የኢትዮጵያ ህዝብ ያውቃል። የማን ጉዳይ አስፈጻሚ ማን እንደሆነ ይታወቃል። የኢትዮጵያ ህዝብ ራሱ ወንፊት ነው። ወንፊት ነው። ወንፊት ማለት መጥፎውን ከጥሩ የሚለይ ነው። ማንም ሊመክረው አይገባም፣ የኢትዮጵያ ህዝብን። እነማን በኢትዮጵያ ህዝብ ላይ ሲቀልዱ እንደነበረም ይታወቃል። ስለዚህ እኔ አሁን የምናገረው ነገር ምንድን ነው? በእግዚአብሔር ሰም ነው የምላችሁ፣ ምለምናችሁ፣ ህዝብ የሚፈልገውን አይታችኋል፣ ታውቃላችሁ። ህዝብ አንድነት ነው የሚፈልገው፣ መለያየትን አይፈልግም፣ ጎጠኛ አካሄድን አይፈልግም። ፕሬዚዳንት ነኝ፣ ሊቀመንበር ነኝ፣ ጸሐፊ ነኝ የሚለውን አስተሳሰብ ቅርጫት ውስጥ ጥለን በአንድነት የምንሰባሰብበትን አካሄድ እንፍጠር። ያለበለዛ ጥፋቱን አይተነዋል። እንደ ጫጩ ትፈልፍሎ በኢትዮጵያ ሕዝብ ላይ ህዝቡን ለማተራመስ ሆን ተብሎ የተፈጠሩ ፓርቲዎች ናቸው። እኛ እነዚህን አንቀበልም። የኢትዮጵያ ሕዝብ ያውቃቸዋል። እንደ አእምሮ ሰው እግዚአብሔር አእምሮ ሰጥቶናል። እንደ ሰው እናስብ። ህዝብ አንድነት እየፈለገ እናንተ ሚጢጢ ሚጢጢ ፓርቲ ሶስት አራት ሰዎች ከኋላችሁ ኖሮ እንደ ፓርቲ መታችሁ መጮህ አይደለም። በቃ በአንድነት ነው መሄድ ያለባችሁ። የምንፈልገው አንድነት ነው። ኦሮሞ፣ አማራ፣ ጉራጌ ሁሉም በአንድነት በተለይ በሀገር ውስጥ ለረጅም ዓመታት የቆዩ ፓርቲዎች እስካሁን የተሻለ ውጤት አለማስመዝገባቸው ከመድረክ ታዳሚዎች ከፍተኛ ቁጣንና ትችትን የቀሰቀሰ ሲሆን ፓርቲዎቹ አዲስ አመራር ከውስጣቸው ማውጣት አለመቻልና ይህ ነው የተባለ ለውጥና የአባል ቁጥር አለማስመዝገባቸው ለወደፊት ለውጥም አመርቂ ውጤትና ተስፋን ያስመጣል ተብሎ የማይታሰብና ለኢትዮጵያ ፖለቲካ መፍትሄ እንዲሰጡም ተጠይቀዋል። ለነበረው በደልና ጭቆና መሳሪያ ከመሆን አልፎ የጭቆና ፈረስ ሆናችሁ የነበራችሁ ጠንካራ ፓርቲን ለማፍረስ ስትሰሩ የነበራችሁ ቅንጅትን ያፈረሳችሁ፣ አንድነትን ያፈረሳችሁ ፓርቲ በጎሳ በንትን እየሸነሸናችሁ የኢህአዲግ መጠቀሚያ የነበራችሁ ሰዎች ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ ፋይዳ ያለው አስተዋጽኦ ማበርከት ስለማትችሉ፣ እባካችሁ መድረኩ ልቀቁትና ለአዲስ ትውልድ ክፍት አድርጉለት። እናቃለን ሁላችንም። ከዚህ በኋላ ለውጥ እናመጣለን ብላችሁ ያንን መጥፎ ኢሜጅ እሱን ለመቅረፍ አትታገሉ። ይሄ ሊሆን አይችልም። አዲስ አምልክ ኢህአዲግ ተገዶ እንደተቀየረው፣ ኢህአዲግ ተገዶ አዲስ አመራር ወደፊት እንዳመጣው ገብታችሁ የጣላችኋችሁን ዘመዶቻችሁን አስወጥታችሁ ብቃትና ግንዛቤ በቂ እውቀት ያላቸውን ሰዎች ወደ አመራርነት አምጡ። እስከ ዛሬ ላበረከታችሁት አስተዋጽኦ እናመሰግናለን። በመቋጫ ሀሳብ ላይ ንግግር ያደረጉት የኦኤምን ዳይሬክተር አቶ ጀዋር መሐመድ በአሁን ጊዜ ንቃተ ህሊናው በከፍተኛ ደረጃ የደረሰ ትውልድ ማፍራታችን ለዚች ሀገር ትልቅ ተስፋ መሆኑን ገልጸው በዚህ መጠን ራሳቸውን ማደራጀት እንዳለባቸውም አስጠንቅቀዋል። ፓርቲዎቹ አቅማቸውን አጎልብተው ኢህአዴግን መገዳደር እንዲችሉ ማድረግና ሌሎቹ የማህበረሰቡ አካላትም የራሳቸውን ድጋፍ እንዲያደርጉም ነው አቶ ጀዋር የተናገሩት። ይህንን ለማድረግ ግን ለሁሉም የመድረክ ዕድል በመክፈት የኢትዮጵያ ሕዝብ ምርጫውን እንዲወስን ማድረጉ ወሳኝ መሆኑንም ተናግረዋል። አንድ ነገር በጣም እያኮራኛል አለ ኢትዮጵያ ውስጥ ቫይብረንት የሆነ ክሪቲካል ማስ ተፈጥሯል። እዚሁ ዛሬ የምሰማቸው ጥያቄዎች ከፌስቡክ ብሎገሮቹ፣ ከድሬዳዋ፣ ከአዋሳ፣ ከባህር ዳር የመጡት ልጆች፣ የምታደርጉት ነገር የህዝባችን ንቃተ ህሊና ክሪቲካል ማሱ ሶሊድ እየሆነ እንደመጣ ነው። የሚመጡት ጥያቄዎች በጣም ቫሊድ የሆኑ ጠንካራ የሆኑ ጥያቄዎች ሀሳቦች እየሆኑ እንደመጡ ነው የማየው። ኦብዘርቬሽን በየቦታም እያየሁ ያለሁት ነገር ይሄ ነው። እንግዲህ ለፖለቲካል ፓርቲዎች ብቻ ሳይሆን እናንተም ቻሌንጅ የምንደረጉበት መድረክ በቅርብ እናዘጋጃለን። ጣት ብቻ እየቀሰርን መሄድ አምስት አንዷ ስቀስር አራት ወደ ራስ የሚመጣ ስለሆነ ለእናንተም ማዘጋጀት አለብን። እንደ ወይም እንደ እንደሌላ ሚዲያም ለምሁራን ለአክቲቪስቶች እያዘጋጀን የእኛ ሚናስ ምንድነው መሆን ያለበት? አሁን ስርዓት ገፍተን ጥለናል። ስርዓት መገንባት ላይ ደግሞ ያለብንን ኃላፊነት እንደ አክቲቪስት በምን መልኩ ነው መሄድ ያለብን? እንደ ምሁራን እውቀት የማመንጨት ስራን ያንን እውቀት ደግሞ ለሕዝብ ሊሆን በሚችል መልኩ በግብአትነት በማዘጋጀት ደረጃ ምንድን ነው ማድረግ የሚችለውን የሚለውን እናቀርባለን። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የምሽቱ የመጨረሻ ቅንብር፣ ኢትዮጵያ በጋዜጦች አዳነች ፍሳዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ከሁለት ዓመታት በኋላ የሚካሄደው ምርጫ ነፃ እንደሚሆን ጠቅላይ ሚኒስትር አብይ አስታወቁ። በኤርትራ ጦርነቱ ያበቃ ቢሆንም ከባድ ሁኔታ የሚጠብቃት አሁን መሆኑ ተገለጸ፣ የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ሮይተርስ የዜና አገልግሎት በዘገበው መሠረት ኢትዮጵያ ውስጥ ከሁለት ዓመታት በኋላ የሚካሄደው ምርጫ ነፃ እንደሚሆንና በአገሪቱ በተደረገው የፖለቲካ የኢኮኖሚና የዲፕሎማሲ ለውጥ ምክንያት የምርጫው ጊዜ እንዲዘገይ አይደረግም ሲሉ ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ባደረጉት የመጀመሪያ ጋዜጣዊ ጉባኤ የዓለም ባንክ የኢትዮጵያን በጀት ለመርዳት አንድ ቢሊዮን ዶላር እንደሚያቀርብ መግለጻቸውን ይህም በአገሪቱ በመካሄድ ላይ ካለው ለውጥ ጋር የተያያዘ መሆኑን ማስገንዘባቸውን ሮይተርስ የዜና አገልግሎት አውስቷል። ምኞቴ ዲሞክራሲያዊ ምርጫ እንዲካሄድ ነው። እንደዛ ካልሆነ በስተቀር በምርጫ ውክልና ያላገኘ ማንኛውም ባለስልጣን ምን አይነት ህጋዊነት ይኖረዋል ሲሉ ዶክተር አብይ መናገራቸውን ዘገባው አክለዋል። የዓለም ባንክና ሌሎች ለጋሽ ተቋማት ከ13 ዓመታት በፊት ከተካሄደው ምርጫ በኋላ ለባጀት ድጎማ የሚያቀርቡትን ገንዘብ ማቆማቸውን፣ ተቃዋሚዎች የድምፅ ውጤት ተጭበርብረዋል በማለት እንደተቃወሙት፣ ሁኔታው ባስከተለው ግጭት 200 የሚሆኑ ሰዎች መገደላቸውን የሮይተርስ ዘገባ ጠቁሟል። በሥልጣን ላይ ያለው የጥምረት ኃይል ተቃውሞን ያፍናል በሚል ሲከሰስ ነበር። ገዢው ድርጅት ግን ሲያስተባብል ቆይቷል። ዶክተር አብይ ሥልጣን ላይ ከወጡበት ጊዜ አንስቶ ግን ባለፈው ጊዜ ተፈጸሙ ስለሚሏቸው በደሎች በግልጽ ተናግረዋል። አንዳንድ የፖለቲካ ተቃዋሚዎች ግን የኢትዮጵያ ሕዝቦች ዲሞክራሲያዊ ግንባር ሥልጣን ላይ እስካለ ጊዜ ድረስ ተደረገ በሚባለው ለውጥ ላይ ጥርጣሬ አላቸው ይላል የሮይተርስ ዘገባ። የቀድሞ ጠቅላይ ሚኒስትር ከስልጣን እንዲወርዱ ያስገደደው በከፊልም ቢሆን ከፍተኛ የሥራ አጥነት ድል በገጠማቸው ወጣቶች ተቃውሞ ምክንያት ነው። የኢትዮጵያ ኢኮኖሚ ከአፍሪቃ በፍጥነት ከሚያድጉት አንዱ ቢሆንም ኢትዮጵያ ወደ ውጭ የምትልካቸው የጨርቃጨርቅና የእርሻ ምርቶች በመንገዳገድ ላይ ስለሚገኙ ኢትዮጵያ ወደ ሀገር ለምታስገባቸው ዕቃዎች ለመክፈል የሚያስችላት በቂ ዶላር ለማስገኘት አልቻሉም ይላል ሮይተርስ የዜና አገልግሎት ያወጣው ዘገባ። ጠቅላይ ሚኒስትሩ ባለፈው ቅዳሜ ባደረጉት ጋዜጣው ጉባኤ ብዙ ቡድኖች የውጭ ምንዛሪን ደብቀው በመያዝ የኢኮኖሚ አሻጥር ሰርተዋል ማለታቸውን ዘገባው ጠቅሷል። መንግሥት ቴሌኮም የሚገኝባቸው በርካታ የመንግሥት ይዞታ የሆኑ ኩባንያዎች በከፊል ወደ ግል ይዞታ እንደሚዞሩ የገለጸ ቢሆንም በምን መልክና ፍጥነት እንደሚደረግ እስካሁን ባለው ጊዜ አለመግለጹን የሮይተርስ የዜና አገልግሎት ዘግቧል። ብሉምበርግ የዜና አገልግሎት ደግሞ በኢትዮጵያና በኤርትራ መካከል የሰላም ስምምነት መደረጉ መልካም ሆኖ ሳለ ለኤርትራ ከባዱ ሁኔታ አሁን ነው ይላል። ለአስርት ዓመታት ያህል ግጭትና ውጥረት ሰፍኖ ከቆየ በኋላ ከ25 ዓመታት በፊት ከኢትዮጵያ ከተገነጠለች ወዲህ ሰላም ያገኘችው ለአምስት ዓመታት ያህል ብቻ ነበር። ሁለቱም አገሮች ከ18ና ከ20 ዓመታት በፊት ጦርነት ካካሄዱበት ጊዜ አንስቶ ኤርትራ ተቃውሞውን በማፈን በብሔራዊ አገልግሎት ላይ ገደብ የለሽ ውሳኔ ደነገገች። በዚህ ምክንያትም በአስር ሺዎች የሚቆጠሩ ኤርትራውያን ወደ ጎረቤት አገሮችና ወደ አውሮፓ ተሰደዱ ካለ በኋላ የብሉምበርግ ዘገባ ከፍተኛ የኤርትራ ባለሥልጣን ሕዝባችንን የሚያሳትፍ ሁኔታ መፍጠር አለብን ማለታቸውን ጠቁመዋል። ሕዝባችን በሀገሪቱ ፖለቲካ የሚሳተፍበትና በሀገሪቱ አካሄድና በመንግስታዊ አመራር ውስጥ ድምፅ እንዲኖረው የሚያስችል ሁኔታ መፍጠር እንፈልጋለን፣ ሲሉ አቶ የማነ ገብረአብ አስመራ በተደረገው ቃለ መጠይቅ መናገራቸውን፣ ገዢው ፓርቲ ህዝቡ በሀገሪቱ አስተዳደር ሊሳተፍ የሚችልበት የፖለቲካ አወቃቀር መድረክና ውይይቶች የሚኖሩበት ሁኔታ ለመፍጠር እየሰራ ነው ማለታቸውን፣ ሆኖም በዝርዝር ሳይገልጹና መቼ እንደሚሆን ሳይናገሩ ማለፋቸውን ብሉምበርግ የዜና አገልግሎት ላይ የወጣው ዘገባ ጠቅሷል። በብሔራዊ የልማት ሚኒስቴር መሰረት በ3.2 ሚሊዮን የሚገመት ህዝብ ያላት ኤርትራ በተግባር ላይ የዋለ ህገ መንግሥት ስለሌላት ነጻ ፕሬስና ነጻ ህዝባዊ ማኅበራት የሌላት ሀገር በመሆኗ የለውጡ ሂደት አዝጋሚ ሊሆን ይችላል ይላል ዘገባው። የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋች ቡድኖች የሰብአዊ መብት አያያዟን ክፉኛ ይነቅፋሉ ሲልም ዘገባው አክሏል። የኤርትራ መንግሥት ከሦስት ዓመታት በፊት ቪዬና በተደረገው የአገር ግንባታ ውይይት ላይ አካታች ስላሉት አሳታፊ ሂደት ተናግረው ነበር። ፕሬዝደንት ኢሳይያስ ደግሞ አዲስ ህገ መንግሥት እየረቀቀ መሆኑን ከአራት ዓመታት በፊት ተናግረው ነበር። በሜዲትራንያን ባህር በኩል አውሮፓ ለመግባት ሕይወታቸውን ለአደጋ አጋልጠው ከሚሰደዱት ሰዎች ብዛት ኤርትራ አራተኛውን ቦታ መያዟን የተባበሩት መንግሥታት ድርጅት ከሦስት ዓመታት በፊት ጠቅሶ እንደነበረ፣ የኤርትራ መንግሥት የሚሰደዱት የኢኮኖሚ ፍልሰተኞች ናቸው እንደሚል ብሉምበርግ የዜና አገልግሎት ጠቁሟል። ኤርትራ ውስጥ የሚያገኙት ክፍያ በግምት በወር ከ120 እስከ 270 ዶላር ብቻ መሆኑን ዘገባው አክሏል። ኤርትራ ሶማሊያ ያሉትን እስላማዊ ጽንፈኞችን ትደግፋለች በሚል ለዘጠኝ ዓመታት ያህል የተባበሩት መንግስታት ድርጅት ማዕቀብ ተጥሎባት ቆይታለች። ኤርትራ ግን የፖለቲካ ዓላማ ያለው ነው በማለት ማስተባበሉ አልቀረም የኢትዮጵያ መንግስት ታዲያ በቅርቡ ማዕቀቡ እንዲነሳላት ጠይቋል ሲል የብሉምበርግ ዘገባ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። እናመሰግናልና ዳንችን። ፕሮግራማችንም ቆንጅት በዚሁ እየተጠቃለለ ይመስለኛል። አዎ እያለቀ ነው። ፕሮዱሰሯ ብርሃን አንድ ሙዚቃ አሰምተን እንሰናበታለን ብላለች። አድማጮቻችንም በዚሁ እንሰናበታቸው። የማን ሙዚቃ? የአሬታ ፍራንክሊን። የአሁኑ ደግሞ ፍሪ ዌይ ኦፍ ላቭ የተባለውን እስቲ እናደምጥላት። ድንቅ ነው። አድማጮች ፕሮግራማችንን በዚሁ ተጠቃሏል። ያስተናገድናቸው አዲሱ አበበና ቆንጅታየንን እስከ ትግርኛ ቋንቋ ስርጭት ድረስ በዚህ ሙዚቃ እንሸኛችኋለን። በእኛ በኩል ደህናደሩ ደናደሩ። ነገ በተለመደው ነገ ቅዳሜ ነው፣ በተለመደው ሰዓት እንገናኛለን።